ዋኡ በተባለች የደቡብ ሱዳን ከተማ የሚገኙ በመቶዎች የሚቆጠሩ የኤርትራውያን ንግድ መደብሮች ዛሬ ማለዳ ቤት ውስጥ አልጋው ላይ እንዳለ ለተገደለው ኤርትራዊ ሐዘን ተዘግተው ውለዋል። ባለስልጣናት እንደሚሉት እስካሁን ባለው ጊዜ በተደረገው ምርመራ ነጋዴው የተገደለው በታጠቁ ዘራፊዎች ነው። የአሜሪካ ድምፁ ዲሞ ሲልቫ አውሪሎ ከዋው ያደረሰንን ዘገባ አዳነች ፍስሐዬ ይዛ ቀርባለች። አቶ ሐብተ ማርያም አማኑኤል የተገደሉት በቢላ ተወቅተው እንደሆነ እማኞች ገልጸዋል። እማኞቹ እንደሚሉት አራት ማንነታቸው ያልታወቀ ኤኬ 47 ጠብመንጃ የያዙ ሰዎች ነጋዴው በተኙበት ግቢ ውስጥ ገቡ። ጆርጅ ጄምስ የተባለ በግቢው በሚገኘው ቤት ውስጥ ተኝቶ የነበረ ደቡብ ሱዳናዊ የሆነውን ነገር ያስረዳል። طبعا كالعاده نحن بنوم برا على ሰዎች ብዙውን ጊዜ በምቆት ምክንያት ከቤት ውጭ ነው የሚተኙት፣ ይላል ጄምስ። የጠረጴዛ ድምፅ ከእንቅልፍ እንደቀሰቀሰውና ጦሩን እንዳነሳ ነው የገለጸው። ቀስ ብሎ ሲያይ ታዲያ አራት መብራት የያዙ የታጠቁ ወታደሮችን እንዳየ ከመጠቃቱ በፊት ቦታ መያዙን ወታደሮቹ ተገነዘቡ። ከዚያም ጎረቤቶቹ ፊሽካ መንፋት ሲጀምሩ ለመትረፍ ቻልኩ፣ እንደዛ ባይሆን ኖሮ እኔን የሚገሉኝ ነበር ነው ያለው ጆርጅ ጄምስ። ገዳዮቹ የዘረፉት ንብረት እንደሌለና ኤርትራዊው ነጋዴ ወዲያውኑ እንደሞቱ ተገልጿል። በዋው ሆስፒታል አስከሬኑን የመረመሩት ሐኪም ዶክተር ኤድመንድ ሰቢት በጀርባቸውና ጭንቅላታቸው ላይ በቢላ ስለተጨቀጨቁ ሰውነታቸው ውስጥ ብዙ ደም በመፍሰሱ ነው የሞቱት ብለዋል። ከሟቹ ጋር የነበሩ ከአደጋው ያመለጡት አቶ ተስፉ የማንም ስለ ሁኔታው አብራርተዋል። ከሌሊቱ አስር ሰዓት ላይ መጡብን። አጋጣሚ ሆኖ ቁጭ በላሉኝና እኔ ባጥር ዘልዬ ወደ ጎረ ቤት ገባሁና እዛ ሆኜ ቆርቆሮና መሰል ነገሮችን ወረወርኩባቸው። እሱ ግን በተኛበት ምንም ነገር ሳይሰማ ወዲያውኑ ነው የሞተው። ሙቀት ስለሆነ ውጭ ነበር የተኛውና እኛ ወደ ጎረ ቤት አመለጥን። እሱን ግን በቢላ ጨቅጭቀው ገደሉት። አቶ ተስፋ አያይዘውም አላማቸው ሌብነት ነው ብለዋል። እንዲህ አይነትና የዘረፋ ተግባሮች ስለተደጋገሙብን ወደ ሀገር ወደ ካርቱም ወይም ወደ ሌላ ቦታ ከመሄድ በስተቀር ሌላ አማራጭ የለንም። አሁንም እዚህ ያለ ነው ንብረታችንን ስላልሰበሰብን ብቻ ነው ብለዋል አቶ ተስፎ። የዋው ከንቲባ አኮል አኮል አጂት ግን በዋው ያሉት ኤርትራውያን ተረጋግተው በንግድ ስራቸው እንዲቀጥሉ ጥሪ አቅርበዋል።